ቅዳሜ ዕለት የግብጻቻቸውን ካይሮ አግኝተው በሁለትዮሽ እና ቀጣናዊ ጉዳዮች ላይ የመከሩት የአልጄሪያው የውጭ ጉዳይ ሚኒስትር ራምታኔ ላማምራ በታላቁ ሕዳሴ ግድብ ዙሪያም ተወያይተዋል። ማብራሪያ የጠየቅናቸው ዶክተር ወርቁ ያዕቆብ በዋቸሞ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህርና የዓለም አቀፍ ግንኙነትና ዲፕሎማሲ ተመራማሪ ተከታዩን መልሰዋል። አፍሪካዊ ችግሮች አፍሪካዊ መፍትሄ የሚባለውን ነገር የሚቃወም አይመስለኝም። በግሏ ደግሞ ከአፍሪካ ህብረት ነጥቃ ወስዳ በግሌ ይህን ነገር እንደዚያ አደራደራለሁ ወይ ነገር አደርጋለው ማለት ሚናም መጫወት ከሆነ ሶስቱ ሀገሮች ሱዳን፣ ግብጽ፣ ኢትዮጵያ ናቸው። በስምምነት ይሄንን የአልጄሪያን እንቅስቃሴ የሚስማሙም ከሆነ እንትን ሊያደርጉ የሚችሉት ግን አሁን ባለው ሁኔታ ከአፍሪካ ሕብረት እጅ አውጥቶ ለአንድ ሀገር ይህንን በህዳሴ የገደቡ ጉዳይ በጣም ትልቅ ጉዳይ ወደዛ እንትን ያደረጉታል የምል እምነት የለኝም። የአረብ ሊግ አባል እንደመሆናቸው መጠን ምናልባት ኢትዮጵያ የዲፕሎማቲክ እንትኖን ተጠቅማ አልጄሪያ፣ አረብ ሊግ ሀገሮች የእንዲያጠጫና እንዳያደርጉ አይነት ነገሮችን እንትን ሊያደረጉ ይችላሉ። ሆኖም ግን ኢትዮጵያም የህዳሴን ግድብ ጉዳይ ለአንድ ሀገር አልጄሪያን ለመሳሰሉ ሀገሮች ሰፍታ በዛ ደረጃ የምትሄድበት አግባብ አይታየኝም። ምናልባት እንደ አንድ ሀገር ግብጽ ጋም ካላት ዲፕሎማቲክ ሪሌሽንሽፕ ከኢትዮጵያም ጋር ካላት ወዳጅነት ጋር ተያይዞ ያለውን እንቅስቃሴ ተቀምጠው ባለው ፕሮቶኮሎች ተስማምተው በአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን አጠንክረው እንዲጓዙ የምልክት የመስጠት ነገር ሊሆን ይችላል ብዬ አስባለሁ። ያ ከሆነ ደግሞ ጥሩ ሚና የምትጫወት ሀገር አርጋ በአፍሪካ ህብረት ላይ ሞር ኮንፊደንስ እያደገ መምጣቱን ነገር ምልክት የአልጄሪያው የውጭ ጉዳይ ሚኒስትር ራምታኔ ላማምራ ባለፈው ሳምንት በኢትዮጵያ የስራ ጉብኝት አድርገዋል። ከውጭ ጉዳይ ሚኒስቴር ማብራሪያ ለመጠየቅ ያደረግኩት ሙከራ ለጊዜው አልተሳካም። ቃል አቀባይ አምባሳደር ዲና ሙፍቲ ግን ሐሙስ ዕለት በሰጡት መግለጫ ይህንን ተናግረው ነበር። የአረብ ሊግ አባል ከመሆኗ ጋር አልጄሪያ የአረብ ሊግ በኢትዮጵያ ላይ ተገቢ ያልሆነ አቋም መውሰዱ ዋንሳይድድ የሆነ በተለይም ለግብጽና ለሱዳን የሚያዳላ በኢትዮጵያ ኪሳራ ያራመደው አቋም ተገቢ አለመሆኑን ተነግሯቸዋል። በተረፈ አልጄሪያና ኢትዮጵያ ያላቸው ግንኙነት በጣም ጥሩ ከመሆኑ ጋር ይህን ግንኙነት ወደ ከፍታ ለማድረስ ያለው ፍላጎት ነው የተገለጸው ሚኒስትሩም አልጄሪያ ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ጠንካራ ፍላጎት እንዳላት በአረቡ ሊግ ውስጥ ደግሞ የተወሰደውንም አቋም ለማስተካከል ጥረት እንደምታደርግ በተለየ የኢትዮጵያ አየር መንገድ ደግሞ ወደ አልጄሪያ እንዲበር ያላቸውን ፍላጎት አንስተው ይሄ ተግባራዊ እንዲሆን ጠይቋል። ሚኒስትሩ ኢትዮጵያ ውስጥ ባደረጉት ቆይታ ሀገሪቱ ከኢትዮጵያ ጋር የረጅም ጊዜ መልካም ግንኙነት ያላት በመሆኑ ይህንን የማጠናከርና የአረብ ሊግ አባል በመሆኗም ኅብረቱ በግድቡ ላይ የያዘው አቋም አልጄሪያ በዚሁ ዙሪያ የተለየ አቅጣጫ እንዳ ያዘች እንዳይተረጎምባት ከማሳወቅ የዘለለ ሊሆን እንደማይችል ግን ዶክተር ወርቁ ተናግረዋል በአልጄሪያ አሁን ስትመጣ አንድም በኢትዮጵያና በአልጄሪያ መካከል ረጅም ጊዜ የነበረውን ሪሌሽንሽፕ ለማጠናከር ምናልባት ደግሞ ከአረብ ሊግ የያዘው አቋም አለ። አልጄሪያ ደግሞ የአረብ ሊግ አባል ስለሆነች በህዳሴ ግድብ ዙሪያ ላይ የያዙት አቋም የተለየ አቅጣጫ እንዳይተረጎምባቸው ያንንን ኢዝ ለማድረግ ሊሆን ይችላል። ወዳጅነን ግን አረብ ለብቻ የምናደረገው ነገር አደለም የሚል ነገር ይመስለኛል። ግብጽም ጋር የራሷን ወዳጅነት የማጠናከር ከኢትዮጵያም ጋር ያላትን ወዳጅነት የማጠናከር እና ምናልባትም ሁለቱ ሀገሮች የሚያደርጓቸውን ነገሮች በሰላማዊ መንገድ እንዲፈቱ አንዳንድ ነገሮችን የመጠቀም ነገር ካልሆነ በስተቀረ በዚህ ደረጃ የህዳሴን ግድብ ጉዳይ በብቻ ወስዳ ልክ እንደ አደራዳሪ ሀገር የመጥረቡ ራሷን የማቅረብ ነገር ብዙ ምንጮችም ስለሌሉ ትልቅ ሚና ይጫወታል በሚል እምነት ኢትዮጵያና አልጄሪያ ዲፕሎማሲያዊ ግንኙነት የጀመሩት በጎርጎሪያኑ አቆጣጠር በሺህ ዘጠኝ መቶ ስልሳዎቹ ሲሆን ግንኙነታቸው የበለጠ መጠናከር የጀመረው ደግሞ አልጄሪያ በአዲስ አበባ ኤምባሲዋን በሺህ ዘጠኝ መቶ ሰባ ስድስት ዓመተ ምህረት ከከፈተች በኋላ ነው። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።